የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከመሽቱ 3ት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ፊፋ በኢንተርናሽናል ደረጃ ሁለት ሺ ሰባት ነው የጀመር እስከ ሁለት ሺ አስራ አምስት ፊፋ ዳኛ ነበርኩኝ። ዓለም ዋንጫ ላጫወት መጣ። እዚህም ዳኝነቱን ተመዝግቤ በቶሮንቶ ስር በካናዳ ፌዴሬሽን ስር ያጫወጥኩ ነው ያለው። ብዙውን ጊዜ በተለምዶም ዳኛ አዳላ ወይም ዳኛው ተሳስተዋል እንጂ ዳኛዋ አዳላች ወይም ተሳሳተች ሲባል ታስታውሳላችሁ ተብሎ ያውቅ ይሆናል ቢባልም ያልተለመደ መሆኑ ግን አያከራክርም። በወቅቱ እንደገለጽነው በቶሮንቶ የተካሄደውን የዘንድሮ የሰሜን አሜሪካ ኢትዮጵያውያን ስፖርት ፌዴሬሽን ውድድር ያደምጣችኋት ኢትዮጵያዊት ዓለም አቀፍ ዳኛ በእግር ኳሱ ብቃት ያለው ዳኝነት አሳይታለች እያልከን ነው አደል አዲሱ? አዎ አስደማሚ የዳኝነት ሙያዋን በተመለከተም አነጋግሪያት አለሁ። የዛሬ እንግዳችን ነች። የእውቁን ኢትዮጵያዊ ሰአሊ አለ ፈለገ ሰላምን የህይወት ስራ እንዘከራለን። አዎ ንጉሥ አክሊሉም የመስኮቱን መከፈት እየተጠባበቀ ነው። ይመጣል አሉላ ከበደና እኔም አዲሱ አበበ ከፕሮዲሰራችን ንጉሱ ታምሬ ጋር ሆነን የዛሬ ሐምሌ 24 2008 ዝግጅት ስናስተናብር አብረናችሁ እናመሻለን። መሆኑን እንደምንሰነበታችሁ እንደምንሳመሻችሁ፣ እኛ ደህና ነን። አሉላ እንኳን ተገናኘን። ባለፈው 15 ቀን ብቻህን ነበርክ፣ ተመልሰህ መታህል እላለሁ። ጥያቄ ግን አለ። መልካም አድማጮች ዘና ብላችሁ አብራችሁን ቆዩ እንላለን። አሁን ቦታውን ለተረኛው ዜና ዜና አንባቢ እንለቅና ከዜና በኋላ እንመጣለን። እንዳትሄዱ እንደምናመሻችሁ። ዜና የማሰማችሁ ሄኖክ ሰማ ግዜር ነኝ። በሶማሊያ መዲና ሞቃዲሾ በዛሬ ዕለት በደረሰ የደፈጣ ጥቃት ጥቃት ፈጻሚ ሰባት ታጣቂዎችን ጨምሮ 13 ሰዎች መገደላቸውን ባለሥልጣናት አስታወቁ። ጥቃቱ የተነጣጠረው በአንድ የወንጀል ምርመራ ፖሊስ ጣቢያ ላይ እንደሆነ የሶማሊያ የሀገር ውስጥ ደህንነት ሚኒስትር አብደረዛቅ ኦማር መሐመድ ለቪኦኤ ትግርኛ የሶማልኛ ዝግጅት ክፍል ገልጸዋል። እንደ ሚኒስትሩ ገለጻ ጥቃቱ የተቀነባበረ ነበር። ሁለት አጥፍቶ ጠፊ ፈንጂ የጫኑ ካሚዮኖችን ወደ ወንጀል ምርመራ ጣቢያው አስጠግተው አንደኛው በሩ ላይ ሲፈነዳ፣ ሁለተኛው ደግሞ ከመንገድ ዳር ፈንድቷል። አምስት ታጣቂዎች የሩምታ ተኩስ ከፍተው ወደ ግቢው ጥሰው ለመግባት መሞከራቸውን ባለሥልጣናቱ አስታውቀዋል። ታጣቂዎቹ በሙሉ መገደላቸውንም ጨምረዋል። በጥቃቱ አንድ የመንግስት ወታደር፣ አምስት ሰላማዊ ሰዎችና ሰባት ታጣቂዎች መገደላቸውን የሶማሊያ መንግስት አስታውቋል። የደቡብ ሱዳን አማጽያን ዓለም አቀፉ ማኅበረሰብ አዲስ ለተሾሙት የሀገሪቱ ምክትል ፕሬዚዳንት ታባን ደንግ ታይ ዕውቅና እንዳይሰጥ አሳሰቡ። የተቃዋሚው መሪ ሪያክ ማሻር ቃል አቀባይ ጄምስ ጋዴት ዳክ በደቡብ ሱዳን ፕሬዝዳንት ሳልቫኪር እና ሪያክ ማሻር መካከል የተደረሰው ስምምነት በፕሬዝዳንቱ ሹምሽር ውሳኔ ውድቅ ሆኗል ብለዋል። በደቡብ ሱዳን የሁለቱ መሪዎችና አንጃዎች ግጭት የሀገሪቱን ሰላም ላለፉት ሁለት ዓመታት አደፍርሶ ቆይቷል። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ፉክክር በሳምንቱ መጨረሻ በምረጡኝ ዘመቻዎችና በቅራኔዎች ተሞልቶ አልፏል። የሪፐብሊካኑ እጩ ዶናልድ ትራምፕ አንድ በኢራቅ ሕይወቱን ያጣ ሙስሊም አሜሪካዊ ወታደር የከፈለው መስዋዕትነት ለአንድ ሺህ ሰዎች ሥራ በመፍጠሬ እኔም መስዋዕትነት ከፍ ያለው ሲሉ የሰጡት አስተያየት ውዝግብ ፈጥሯል የሟቹ አሜሪካዊ ወታደር ሁማዩን ካን አባት ካዚር ካን ዶናልድ ትራምፕ የሚሰጧቸውን አስተያየቶች ተመልክተው ጥቅስ ይህችን አገር ለመምራት ብቁ አያደርጋቸውም ብለዋል በደቡብ ዩናይትድ ስቴትስ ኦስትን ቴክሳስ በአንድ የመዝናኛ ስፍራ በደረሰ የተኩስ ልውውጥ የአንድ ሰው ሕይወት አንድ ሰው ሲገደል ሌሎች ሶስት ቆስለዋል። የከተማዋ ፖሊስ አዛዥ በተሰባሰቡ ሰዎች ላይ ተኩሶ ያፈተለከውን ግለሰብ ለመያዝ ፍለጋው መቀጠሉን አስታውቀዋል። በፈረንሳይና ጣሊያን የሚኖሩ ሙስሊሞች የእሑድ ቅዳሴ ላይ ሲካፈሉ ውለዋል። የእስልምና እምነት ተከታዮቹ በካቶሊክ ቤተ ክርስቲያናቱ ለቅዳሴ የተሰባሰቡት አንድ አክራሪ ጅሃድ ፈላጊ የካቶሊክ ቄስን በዘመን 11ኛው ምዕት የተሠራ ቤተ ክርስቲያን ውስጥ አንገታቸውን አርዶ መግደሉ ቁጣ ከቀሰቀሰ በኋላ ነው። በዕለቱ የሃይማኖት መቻቻልና የአብሮነት መልእክቶችም ተስተጋብተዋል። በስተመጨረሻ መጨረሻ የጃፓን መዲና ቶኪዮ ነዋሪዎች የመጀመሪያ ሴት የከተማዋን ሀገረ ገዢ መርጠዋል። ዮሪኮ ኮኬ የተመረጡት ሁለት የከተማዋ መሪዎች በሙስና ቅሌት ከስልጣናቸው ከተሰናበቱ በኋላ ነው። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ የራዲዮ መጽሔት ዝግጅት ነው። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ያቦ የዕለት ሁለት መጋቢት አምስት ቀን ዝቋላ ወረድን ካቶ ገሌ ጋራ እየተጫወትን ከዚያ ስንመለስ ድንገት ታመመና የአቦ የዕለት ዕለት ሁለት ወር ቆየና ሰኔ አምስት ቀን ሳሩን አጫጭደን ቆፍረን ቀበርነው፣ አቶ እገሌን በአረንጓዴው መሃል ጥቁሩ መቃብር የተለየ ነገር ይመስል ነበር። መስከረም አምስት ቀን አራት ወር ቆየና አፈሩም ጠፋና ሳሩም በቀለና እንኳን አቶ እገሌ መቃብሩም ጠፋ። እዙቁ ኋላ ድረስ ለዚህ ሆነ የለፋ ግንቦት 1949 ዓ.ም ያቦ የለት ሁለት በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችን ጀመረ። ገጣሚ ዕውቅ ተዋናይ፣ አዘጋጅና ጸሐፊ ተውኔት ተርጓሚና የቀድሞ የአዲስ አበባ ዩኒቨርሲቲ መምህር ተስፋዬ ገሰሰ ግጥም ነው። አሁን የዛሬ የራዲዮ መጽሔት ዝግጅታችንን ይጀምር ነው ያጀሚላ ያጀሚላ

ከስታውን አስነካሁ አስነካሁት እንጃላ ወደፊት አዲሱ እዚህ ስቱዲዮ ውስጥ የሚሆኑትን በመስኮት ሬዲዮ ቴሌቪዥን ስንጀምር ቺ ከጀርባ ያለችውን ጨዋታ ከድምፁ ጀርባ ያለውን ስልም እንዳይዋት እድል ይኖራል። ና እሱም በጣም ነው። ታዲያ ቀዳሚው ዝግጅት ቆይ እንግዲህ አለላ ሰሞኑን የሰማሁትን ለፈገግታ ያህል ልተንፍስ። ይህን ያልካ አስጨነቀም አዲሱ ለምን ሁሉም አይቀርም የሚቀርም ነገር የለ እኔም አመት አላወራ ታገሰ እሺ በአንድ የመንግስት መስሪያ ቤት ውስጥ ነው አሉ አሉላ በእጄ ይባላል እኮ። ይቅርታ፣ አዲሱ በእጄ። የመምሪያ ኃላፊው ከፐርሰኔል ክፍል ሹሙ ጋር ሲጨዋወቱ፣ በእጄ አይ፣ አስሬን በእጃ ይባል። እሺ፣ ቀጠል። ታዲያ ሁለቱ ሁልጊዜ ማለዳ በሚጨዋወቱበት ሰዓት አንድ ሁሌ ያዘውትሮ እዚያ አካባቢ የሚቆም ሰው ያሉ የመምሪያ ኃላፊው ምን ያፈጣል አሉ የለም ይሄ ሰው ምንድን ነው አሉ ፐርሶኔሉ። ትህትናም የለው ጥጋበኛና ትቢተኛም ይመስላል፣ ሰላምታም ከአንገቱ አያቀርብም ሲሉ የመምሪያ ኃላፊው ፐርሶኔሉ ቅብል አድርገው አይ ይህማ ጌታ ሁልጊዜ ቅጠሩኝ እያለ በየቀኑ ደጅ የሚጠና እኮ ነው ቢሏቸው በል እንዳይቀጠር አሉ ልትለኝ ይች እንደዚያ ሆነ ቶሎ ቅጠረውና የአንድ ወር ደሞዙን ቆንድድልኝ ብለው ረፍ ያተውረ ያልሽ কৃষ্ণের না ለጠፋህበት ሩካ ሳይዝ የመጣ ይመስለኛል። ለማረሳሳት ሞክሬ አልተሳካም። አይ ተሳክቶልል። አድማጮችም ይቅርታ ያደረጉልህ ይመስለኛል፣ ግን የአድማጮችን ማካፈል አለብኝ። ልክ ነው። በቀደሞ የራዲዮ መጽሔት ባለመገኘትህ፣ በመጥፋትህ የታለ አዲሱ ብለው የጠየቁ አድማጮች ቃል አልነበራችሁም ወይ? ካላችሁበት አንዳችሁ ሌላችሁን ልትጋብዙ አዲሱ በስልኩ መስመር ለምን አልተገኘም ብለዋል። ሆነ ለካሳ ያቀረብ ከሆነ እንደሚቀበሉ ተስፋ አድርጋለሁ። በቀጥታ በስልክ የደረሱኝ ራዲዮ መጽሔት ተከታታዮች ብዙም የሚወዱኝ አድማጮች አሉ አሉ አዲሱ። ትክክል ነው። በጣም ይቅርታ ጠይቃለሁ። ስልኩ አንዳንዴ አይተባበርም። ቶሮንቶ እንደነበርኩ ያው ሁሉ አድማጭ የሚያውቃሉ። ስፖርቱን እየዘገብኩ ነበረ። በመሀልም አልፎ አልፎ ብቅ እላለሁ ግን የራዲዮ መጽሔት ሰሞን አርብ ቀን በተለይ የኢትዮጵያ ቀን ሲከበር ትንሽ ባክኜ ነበር እና እዛ የተነሳ ነው ቅርት አድርገናል። ሁለተኛ እንዳይለመድ አይለመድም። ከካናዳ ያመጣሁትንም አንድ ቅድም ቅንጫ ያሰማናትን አለም አቀፍ ዳኛ ጀባ አለሁ። ግሩም ካሳዎችህን ተቀብለናል። በሚቀጥለው እንደማናጣ እኔም እንደማልጠፋ ቃል ገብተን ወደ ዝግጅታችን እንመለስ። አሁን አድማጮች የራዲዮ መጽሔትን ነው የምትከታተሉት። ወደ ቀጣዩ መሰናዶ ስናልፍ ቀደም ብለን ያስተዋወቅ ናቸው አንጋፋና አውቅሳሊ መምህርና ጥበበኛ፣ ምናልባትም የዚያ የቀደመ ብቸኛ ሆኖ ለረዥም አመታት የዘለቀው የኢትዮጵያ ስነ ጥበብ ትምህርት ቤት ቁርቋሪ አለ ፈለገ ሰላም። ተው ተው አሉላ አለ ፈለገ ነው አዲሱ። በተለምዶ አለ ፈለገ ሰላም እንላለን። ስማቸው አለ ነው። አሁን የሚመስለውም እኮ አንተ እንዳልከው ነው አለ ነው። ብዙዎች ይመስለኛል ለምጊዜ አንድ ነገር ይመስልህን ትቀበለዋለህ። ነው አለ ፈለገ ታሪካቸው በጣም ይስባል። በኋላ ላይ እንግዶቻችን የሚያካፍሉን እናክልበታለን። ቀደም ባለው ዝግጅታችን ግን ያነሳ ነው፣ አባታቸው ገና ጨቅላ ሕጻን ባሉበት እድሜ ሲያርፉ የአባታቸው አባት የአቶ አለ አያት ማለት ነው። እሳቸውም የስነ ጥበብ ሰው ናቸው። እሳቸውም መስለው በመውጣታቸው፣ በኋላም ደግሞ ፈለጋቸው መከተላቸው ይመጣል። ግን በዚያ ሰዓት ልጅ ያልሞተም ለካ አለ የሚል ስም ሰጥቷቸው ነው ታሪኩ ስማቸውም አለ ብቻ ነው። አቶ አለ አለ ናቸው። ፈለገ ሰላም ያባታቸው ስም ድንቅ ነው እና ወደ መጀመሪያው ክፍል ውይይት ወሰደና አሉላ መልካም። የእሳቸው ተማሪ የሆኑ የረዥም አመት ሙያ ልምድ ያላቸው በጥበባዊ ችሎታቸው የሚታወቁ አንድ እንግዳ፣ የዚያ ትምህርት ቤት ዲሬክተር የሆነ ሌላ ታዋቂ ላይ ስነ ጥበብ ሰው ለህይወት ዘመን ስራና አስተዋጽኦ የሚገባ ክብር የሚሰጡ ደርዝ ያለው ወግ ይኖረናል ብዬ ተስፋ አደርጋለሁ። አንጋፋውና እውቁ ሰዓሊ መምህርና ጥበበኛው የዚያ የቀደመ ምናልባትም ብቸኛ ሆነው ለረዥም አመታት ሳይዘልቅ ያልቀረው የኢትዮጵያ ስነ ጥበብ ትምህርት ቤት ቆርቋሪ አቶ አለ ፈለገ ሰላም በቅርቡ ከዚህ ዓለም በሞት ተለይተዋል። ታሪክና ስራቸውን በምንዘከርበት በዚህ ፕሮግራም ትተውልን ያለፏቸው በምሳሌነት የሚጠቀሱ ስራዎች አሏቸው። ለአቶ አለ ፈለገ ሰላም በሙያም ሆነ በእውቂያ ቅርበት ያላችሁ ሁለት እንግዶቼ በመስመር ላይ ትገኛላችሁ። ከአዲስ አበባ ብጀምር ከሩቁ ሰዓሊና ቀራጺው በቀለ መኮንን፣ እንዲሁም ሰዓሊና መምህሩ ፕሮፌሰር አቻሜለህ ደበላ። እስኪ የቀደሙትንም ሆነ ያሁን የሙያ ኃላፊነቶችም ጭምር ከእናንተ አንደበት በመውሰድ ወደ ጉዳያችን ልግባ። አመሰግናለሁ። አሉላ በቀለ መኮንን እባላለሁ። በአዲስ አበባ ዩኒቨርሲቲ ያለ ስነ ጥበብና ዲዛይን ትምህርት ቤት ቀድሞ ለተደጋጋሚ ጊዜ ዲሬክተር ሆኜ ሰርቻለሁ። አሁን ደግሞ በመምህርነት አገለግላለሁ። በተጨማሪ የፊልም ፕሮዳክሽን አዲስ የማስተርስ ግራጁዌት ፕሮግራም ኮኦርዲኔተር ሆኜ አገለግላለሁ፣ አስተምራለሁም ጭምር። መልካም፣ አመሰግናለሁ። ፕሮፌሰር አቻሜለ አቻሜለ ደበላ እባላለሁ። የዚህ የኖርዝ ካሮላይና ማዕከል ዩኒቨርሲቲ ፕሮፌሰርነት የስዕል ትምህርት አስተማሪ ነኝ። በድጋሚ አመሰግናለሁ እንግዶቼ ቀደም ብዬ ላስተዋወቅኳቸው ዛሬ ህይወትና ስራቸውን ለምንዘከረው አንጋፋውና እውቁ ሳሊ መምህርና ጥበበኛው አቶ አለ ፈለገ ሰላም ሐዘን ባጠላበት ድባብ ሳይሆን ትተውት ያለፉት በሙከራም በምሳሌም የሚጠቀስ ስራቸውን በምናስታውስበት አንዳንድ ቁም ነገሮችን እንድታካፍሉን ነው የጋበዝኳችሁ። ለመሆኑ አቶ አለ ፈለገ ሰላም ማን ናቸው? ዛሬ እንደ አዲስ ለሚተዋወቋቸው ጭምር። አቶ አለን እናስተዋወቅ። አሁንም ወደ ትምህርት ቤቱ ቀረብ ትላለህና፣ በቀለ ከአንተ እንነሳ። ከሜለ ቢጀምረው ጥሩ ነበር፣ ምክንያቱም የጥምት ጠዋቱን ያውቀዋል። ወደ እሱ ጋም ሄዳለሁ። የተማሪነት ዘመኑን ጨምሮ ይመለከትልናል። ኦኬ። አለ እንግዲህ እስከ ባለፈው ሁለት ሳምንት እስካለፉበት ጊዜ ድረስ በጣም ጠንካራ፣ በጣም ጤነኛ እስከ መጨረሻ ድረስ ስፖርት ሰሩ የነበሩ ምንም ስለሌለባቸው አሳ ማስገር ንብ ማነብ አደን የሚወዱ ሰው ነበሩ። ሙሉ ጊዜያቸውን ስነ ጥበብ ትምህርት ቤት መቆርቆርና ማስተማር ላይ የተሰማሩ ስባቤዎች በኋላ በመካከሉ ስነ ጥበብ ትምህርት ቤት አካባቢ ተገልለው የግል ስራዎቻቸውን እየሰሩ ነበረ የሚኖሩት በኢትዮጵያ አቆጣጠር በሁለት ሺ ሁለት ገደማ መሆኑ ነው እንደምንም ቸው በቆረቆሩ ትምህርት ቤት ውስጥ የተማሩ ተማሪዎቻቸውና የተማሪዎቻቸው ተማሪዎች በከፍተኛ ትግልና ትንንቅ በስማቸው እንዲሰየም ከተደረገ በኋላ ብዙውን ጊዜ ከትምህርት ቤቱ ተለይተው አያውቁም ነበረ። በትምህርት ቤት አካባቢ ነበሩ። ምንም እንኳን ብዙ ብዙ ኢትዮጵያውያን ባያውቋቸውም፣ ምክንያቱም ስነ ጥበብ እንደዚህ እንደ ሙዚቃ ወይም እንደ አትሌቲክስ አደባባይ ላይ ብዙም የማይታወቅ ጉዳይ ስለሆነ ኢትዮጵያ ውስጥ ብዙ ኢትዮጵያውያን አያውቋቸውም ማለት እችላለሁ። ቢሆንም በኢትዮጵያ የስነ ጥበብ ታሪክ በኢትዮጵያ ማህበራዊ ታሪክ ውስጥ ትልቅ አምድ ሆነው ልክ አራተኛ እና ሶስተኛ ክፍል ሆነን ድሮ እንማረ የነበረው ታላላቅ ሰዎች የሚል የአውሮፓ አገር አሳሾች፣ አዋቂዎች፣ ሳይንቲስቶች በመጽሐፍ አይነት ታትሞ በኢትዮጵያ መደበኛ ትምህርት ውስጥ ዜጎች ሊማሩባቸው ሊያውቋቸው የሚገቡ የአንጸባራቅ ኢትዮጵያዊ ነበሩ ማለት ይችላለሁ። መልካም አድማጮችን በድጋሚ ለማስታወስ በስራችሁ ገናችሁ የምትታወቁ ባለሙያዎች ናችሁ። አንተ እያልኩ እንደ ጥበብ ሰውነታችሁ ላቅርብ እንጂ አንቱታው ነው የሚገባችሁ። በፈቃዳችሁ መሰረት ግን አንተ በሚለው ቀጥላለሁ። ፕሮፌሰር አቻሜለህ ምናልባትም ከትምህርት ቤቱ የማለዳ እድሜ ከቀደሙ ተማሪዎቻቸው አንዱ ትመስለኛለ። ትውስትህን ወደኋላ መለስ ብለህ ከገዛ ገጠመኞች ጋር እያዛምድክ ታጫውተናለ። ለአንተስ አቶ አለ ፈለገ ሰላም ማን ነበሩ? አቶ አለ በእውነቱ፣ በኢትዮጵያ የኪነጥበብ ታሪክ አሁን ወንድማችን አቶ በቀለ እንዳለው ሰፊና ትልቅ ቦታ ያላቸው መምህር፣ ታላቅ ሰዓሊ እንዲሁም ደግሞ እጅግ በሚያወራ መጠን አገር ወዳድ የነበሩ ናቸው። ምናልባትም በጣም የሚያስደስተውና የእሳቸው ታሪክ ለትውልድ ሊቆይ ይችላል ብዬ የምለው በአፍሪካ ውስጥ በጣም ትልቅ ቦታ ያለውን የአዲስ አበባ ዩኒቨርሲቲ አለ የኪነ ጥበብና የዲዛይን ትምህርት ቤት በመመሰረታቸው ነው። እኛም ኔም ሆንኩ ወንድሜ በቀለ ለዚህ ሊደርስ የቻለው ቢያንስ እዚህ ዩኒቨርሲቲ ወይንም በቀድሞ የኪነ ጥበብ ትምህርት ቤት እድል አግኝተን በሳቸው ቀደዱት ፈር ገብተን ስለተማርንም ነው። ብዙ ኢትዮጵያዊ ሰዓሊዎች እና የኪነ ጥበብ ሰዎች ስላፈሩ የብዙዎቹ ኢትዮጵያን ለማስተዋወቅና በኪነ ጥበብ እድገት ከፍተኛ ቦታ እንዳላት ለማድረግ የቻሉበት ዋና ምክንያት ሲቀርቡ ምናልባትም ማወቅና በእሳቸው ታሪክ አስመልክቶ መማር የምንችለው በሀገራችን የኪነ ጥበብ እድገት በተለይ በኢትዮጵያ የዘመናዊውን የትምህርት ዘዴ እንዲመሰረት ሲያደርጉ ቀደም ብለው ውጭ ተልከው ከተማሩት መካከል አንደኛው ናቸው። ምናልባትም ከሳቸው ቀደም ያለው በአጼ ምኒልክ ዘመን እነ አፈወርቅ ዮሐንስ፣ ኋላም የተለያዩ ኢትዮጵያውያኖች በመንግስት እርዳታ ማለትም በቀዳማዊ ኃይለ ስላሴ ዘመንም እየተላኩ እየተማሩ ውጪ የተለጠኑ ሰዓሊዎች ነበሩ። እሳቸው ትምህርት ቤት ከመጀመርም ባሻገር ተምረው የመጡትንም ወደ አስተማሪነት ብዙ ውለታ ውለዋል ብል አልተሳሳቱ ሌሎች ከሳቸው የቀደሙ በአጠቃላይ ካነሳቸው በተለይ በአጼ ምኒልክ ዘመነ መንግስት ካሉት ወዲህ በኋላኛው ዘመን ጎልተው ከሚታወቁት እንደ ሎሬት አፈወርቅ የመሳሰሉ ሰዓሊያን ከሳቸው ይቀድሙ ይሆን ወይስ እሳቸው ናቸው በጊዜም የሚቀድሙት? ወደ ውጭ ወዲህ ወደ አሜሪካ ጭምር መጥቶ በመማር በጣም የተቀራረበ ነው። በአስራ ዘጠኝ መቶ ሰላሳዎቹ ከሚጠቀሱት ጠቢባን መካከል ለምሳሌ እንደ አበበ ወልደ ጊዮርጊስ፣ አገኘው እንግዳ፣ ዘሪሁን ዶሚኒክ እና ሌሎችም አሉ። ምናልባት ከእሳቸው ትንሽም ቢሆን ቀደም ቢል፣ እሳቸው ቺካጎ ኢንስቲትዩት ኦፍ አርት የመጀመሪያው ኢትዮጵያዊ በኪነ ጥበብ ምሩቅ በአሜሪካ ማለት ነው። በፈረንጆች አቆጣጠር አስራ ዘጠኝ መቶ አርባ ዘጠኝ ሺ ዘጠኝ መቶ አርባ አንድ አርባ ሁለት በኢትዮጵያ ዘመን አቆጣጠር እንደማለት ነው። ልክ ነው። መልካም እንግዲህ፣ የሙያ ነገር ከተነሳ የስነ ጥበብ ሰዎች ናችሁና፣ ቀደም ብሎ በቀለ እንደ ገለጽከው ከህልፈተ ህይወታቸው መቃረቢያ ድረስ ስራ ያላቆሙ ከስዕልና ከብሩሽ ያልራቁ ሰው ናቸው እና ከስራዎቻቸው ጎላ ጎላ ያሉትን እናስታውሳለን። በትውፊታዊነት የሚገለጸውን ያን የቀደመ የኢትዮጵያ ስነ ጥበብ ዘዴ ከዘመናዊ የአሳሳል ጥበብ ጋር በማዋሃድም ስማቸው ይነሳል። እስኪ ስለሳቸው ክህሎት በቀለ አንሳለን። ትምህርት ቤቱ አካባቢ ሲያስተዋውቁ ትምህርቱን ሲጀምሩ ምን አይነት ትምህርት ነበር ያስተምሩ የነበረው? በተለይ ከአሜሪካን ሀገር ከተመለሱ በኋላ በዘመናዊም ስነ ጥበብ ተክነው ስለሆነ የመጡት ያንንም የመግፋት እድል እንደሰጣቸው ይነገራል። ውይይቱን ለማጠቃለል አሉላና እንግዳው ትመለሳላችሁ። እንግዲህ አሁን በስፖርት ዜና ጥቂት ልንጨዋወት ነው። አሉላ፣ አንተ ሳምንት ያሳለፍክበት የሰሜን አሜሪካው የስፖርትና የባህል ፌዴሬሽን ነው ዋናው መነጋገሪያችን። በሱ ላይ እንግዲህ ከዚህ ቀደምን እናንተ እንዳልነው የፌዴሬሽኑ ኃላፊዎች አምጥተን ተጠየቁ ማለት ይኖርብናል። እነሱም እንደው ማጠቃለያ እንስጥ ቢሉ መልካም ነበር። እንኳን ሌሎና እኛም ፈልገን ቶሎ አናገኛቸውም። በዚህኛው ዙር የተሻለ ይሆናል ብዬ ተስፋ አድርጋለሁ። በመጨረሻው የፌዴሬሽኑን ፕሬዚዳንት አቶ ጌታቸውን ዝግጅቱ በሚካሄድበት ሳምንት የማነጋገር እድል ነበረህ እና ይሄ የለማም የጠፋውን መናገር ስለሰሩት ነገር መጠየቅ የቀደመ ባህላቸው በኋላ ላይ እየጠፋብን ይመስላል። በሌሎች እንደሚጠብቁት ሁሉ የትኛውንም የማህበረሰብ ድርጅት የሚመሩ ባለሙያዎች በፍቃደኝነት የሚሰጡት አገልግሎት እንኳን ቢሆን እንደና አቶ ጌታቸውና ሌሎች የፌዴሬሽኑ አመራሮች፣ ዞሮ ዞሮ ባለቤቱ ህብረተሰቡ ነው ና ለህብረተሰቡ ይሄን አለማን፣ ይሄን አጠፋን፣ የሚቀጥለው እንዲህ ይሆናል የሚሉትን ነገር በተግባር ማሳየት ያለባቸው ይመስለኛል። ጠንክረን የምንጠይቀው ነገር ነው። ተስፋ አደርጋለሁ አቶ ጌታቸው አይጠፉም በዚህኛው አዎ፣ እንደ አንድ ሁለት ነገር ለመናገር አለ። ይሄ ህዝባዊ ድርጅቶች በርከት ያለ ሰው ከደገፋቸውና ከወደዳቸው አንነካ የሚል ነገር አለ። ይሄ መቅረት አለበት። እኛም አንድ ነገር ስንሰራ እኛ እኮ እንደዚህ የኢትዮጵያ ጉዳይ የእኛን ስራና የእነሱን የነሱን አንድ ላይ ማድረግ የለ። እኛ ጋዜጠኞች ነን። ያየነውን እንከን ነው የምንለው፣ ነገር ነቅሰን እናወጣለን። እነሱ ፊት ደግሞ አሁን በሌሉበት ምንም ላወራ አልፈልግም። አንጠየቅ የሚል አዝማሚያ ከኖረ በጣም አስቸጋሪ ይመስለኛል። እንዲያውም ለህብረተሰብ እያገለገልን ነው፣ የበጎ ፈቃደኝነት ስራ ነው፣ አስተዋጽኦ እያደረግን ለዚህም ነው እኮ ድሉን የምንሰጣቸው። ይሄ የመጠየቁ ስራ ሁሉም የየድርሻውን የማድረግ ስራ ይመስለኛል። ይሄን ሰርተዋል፣ ይህን አልምተዋል ብለንም አስፈላጊም ነው እና እንደ መንግስት ስልጣን አይደለም ይሄ። ግን ተጠያቂነት የለበትም ማለት አይደለም። የሰሩበትም ደግሞ አክብሮትም የሚሰጠው ቦታ ሲሆን ይሰጥበታል። እና ለምን ላይፈልጉት እንደሚችሉ አልረዳም። ምናልባት እንዳልከው በቀረቡበት መነጋገር ያለብን ነው። ትንሽም ጥፋት ስትኖር እሷን እንዳትነሳ የመፈለገ ነገር ነው። ዘንድሮ አዘጋጅ ኮሚቴ አለ፣ ካናዳ ፌዴሬሽኑ አለ። በዋናነት ምን ያህል ተጣጥመው ሰርተዋል ሁለቱም ቀርቦ መነጋገር አለባቸው። የዛሬ አስራ አምስት ቀን በዚህ አጋጣሚ እየሰሙን ነው ብዬ ገምለው ሊቀርቡ ይገባል። ግርም ነው ዳኛው ያዳላል ችሎታ የለውም። ሌላም ሌላም አባባሉ በተለምዶ በወንድ ጾታ ነው የሚታወቀው። ዳኛዋ ታዳላለች ወይም አትችልም ብሎ ነገር እንግዳ ነው፣ ቢያንስ አልተለመደም ለማለት እንዳልከዋሉላ በቶሮንቶ የኢትዮጵያውያን የስፖርት በዓል ያገኘሃት አልቢትር ግን ቢያንስ ለእኛ ዝግጅት ብርቅና አዲስ ነች ብንል አንሳሳትም። አዎ ትራሃስ ገብረ ዮሐንስ ኢትዮጵያ ነው ሁሉንም የጨረሰችው ማለትም ለመምዶንም ማጠናቃ የዓለም አቀፍ አልቢትርነት ማዕረግን ያገኘችው ልምዷንና ገጠመኞቿን እንድታጫውተን ወደ ውይይቱ ተወስደን። ታዲያ አዲሱ ወጣት ነሽ። በዚህ ላይ ደግሞ አልቢትር አንቱ አይባልም ይባላል፣ እንደ ጋዜጠኛና እንደ አርቲስት አልቢትር ትራሃስ ገብረ ዮሐንስ፣ በቅድሚያ ስለ ትብብርሽ፣ በአሜሪካ ድምጽ ሬዲዮ ለመቅረብ ፈቃደኛ ስለሆንሽ አመሰግናለሁ። እኔም አመሰግናለሁ፣ ለዚህ ፕሮግራም ስለቀረባቸው። ከየት እንደምጀምር አላቅም። የሴት አልቢትር በዚህ በፌዴሬሽኑ ታሪክ የመጀመሪያ ነው፣ እኔ ሳይ በእርግጥም ይመስለኛል። አንቺ እዚህ ስታጫውቺ ብዙዎቹ ድጋፍ ይሰጡሻል። በሌላው ቀርቶ ተጫዋቾቹ ይናደዳሉ፣ ይቆጣሉ፣ ይሳደባሉ የሚባሉ ተጫዋቾች እንኳን ጥሩ አይነት አስተያየት ነው ያላቸው ስለ አንቺ እና እንዴት ያገኘሽው? በአጠቃላይ የአለቤትርነት ስራ ነው ዳኝነት። ያው ውስጡ በመጀመሪያ ፍላጎቱ ካለ ጥሩ ነው ብዬ ገምታለሁ ለሌሎቹ ማለት ወደዚህ ሙያ መምጣት ለሚፈልጉ ሴት ዳኞች ማለት ነው ጥሩ ነገር ታገኝበታለ በዛ ላይ ደግሞ ፍላጎት ነው መጀመሪያ ሲጀምር ግ ኳስ ተጫዋች ነበር አስቤ አይደለም ወደ ዳኝነት የገባሁት ኳስ ተጫዋች ነበርኩኝ እና ከዛ በኋላ አንድ ጓደኛ የአማካኝነት ፈትያ ፈቲያ ትባላለች በእሷ ነው ማስታወቂያ ይለጠፍ ና እንደ ቀልድ ነው ሄደን የተመዘገብ ነው በዛ ሰዓት ሴት አልነበረም እኔና እሷ ነው ሄደን ናዝሬት ላይ ማለት ነው። ኮርሱ ነው የወሰድኩት። ናዝሬት ነው አቶ ልጅ ያደግኩት ናዝሬት ነው። እኔ ኳስ ተጫዋት ነበር አልሽኝ። ለማ ነበር የምትጫዋቹ ምን ብዱን ውስጥ ለብዙ ክለብ ማለት ለአለቤሾ ክለብ ተጫዋች አለው ነፍሱ የሚማረው ና ያው እዛ ነበር በመጀመሪያ ጊዜ እንደ ክለብ እንደ እንደሱ ታቅፍ ያለው። በመቀጠል ያው ቡና ስፖርት ክለብ ተጫዋች አለው። ኤግልስ የሚባል ክለብ ነበር፣ የግል ድርጅት ነው። እዛም ተጫዋች አለ ኳስ በልጅነት ነው የጀመርኩት። ኦልሞስት ዳኝነቱንም ሁለቱንም አብሬ ነው እያካሄድኩ ያጫወትኩና ያው አንዱን መብረጥ ስለነበረብኝ ኳሱን አቁሜ ወደ ዳኝነቱ ገብቼ ለ ቀጠልኩበት። ናዝሬት ተወልጄ ነው ያደኩት። ስለ ትውልድሽ ንገሪኝ። ቤተሰቦች እንዴት ነው ያሉት? ምን ይሰራሉ? ከስፖርት ጋር ግንኙነት አላቸው ወይ? የመሳሰለው አባቴ ያው ገብረ ያንስ ከሸን ይባላል። እናቴ ፀሀይ ግንቦት ትባላለች፣ የቤት እመቤት ነች። አባቴ ሹፌር ነው። እህቶች አሉኝ፣ ሶስት እህቶች፦ ሰላም ገብረ ያንስ፣ ራሄል ገብረ ያንስ እና ፌበን ገብረ ያንስ አንድ ወንድም አለኝ ዱሊ ገብርሃንስ የሚባል ጥሩ ድጋፍ ይሰጡኝ ነበረ ኳስ በሚጫወትበት ሰዓት ብዙ አይጫኑኝም ማለት ቤት ውስጥ ብዙ ስራ እንድሰራ እንትን አይሉም እነሱ ነበር እኔን ሸፍነው እንትን የሚያደርጉልኝ ና ወራ ሊሰጡኝ ነበረ አመሰግናለሁ እዚህ አጋጣሚ ቤተሰቦቼ ወደ አሜሪካ በዚሁ በዳኝነት ነው የመጣ ሹ ወይስ በሌላ አጋጣሚ እስኪ ከኢትዮጵያ አመጣትች ንገሪኝ ከኢትዮጵያ የመጣሁት አለም ዋንጫ ሁለት ሺ አስራ አራት የሴቶች 2014 ወርልድ ካፕ ተመርጬ ነው ላጫውት 2014 ጁላይ ሞንትሪያል ላይ በተካሄደው እዛ ተመርጬ ነው የመጣሁት ላጫውት እስካሁን ስተጫውቺ በዋና ዳኝነት ሳጫውተሽ ታቀያለሽ ወይስ መስመር ዳኛ ነሽ በኢንተርናሽናል ደረጃ በረዳት ዳኝነት ነበር ሳጫውቴ የነበረው መስመር ዳኛ ሆኜ ያው ረዳት ነው የሚባለው። አሁን መስመር ችግር የለም አሁን ረዳት ዳኛ ነው የሚባለው እና በዛ ነው ሳጫውት የነበረው ለረጅም ጊዜ በፊፋ ከ2007 ጀምሮ ስቲል እስከ 2015 ፊፋ ረዳት ዳኛ ነበርኩኝ። አገሬም ላይም እንደዛው ትልልቅ ቡድኖችን አጫውት ነበረ። እነ ጊዮርጊስ፣ ቡና ብዙ ክለብ አጫውት ነበረ። የወንዶችም ማለት ሴቶችንም አጫውታለሁ ከዛም ነው ወደዚህ ያው በአፍሪካ በመጀመሪያ እዚህ ከመምጣቴ በፊት አፍሪካ ዋንጫ አለማ ኦል አፍሪካን ጌም የሚባሉ ውድድሮች አሉ። የተለያዩ አፍሪካ ሀገር ያው ዞሮ እናጫውታለን። ከዛ ነው አይተውኝ ወደዚህ ወደ ፊፋ ተመርጬ የመጣሁት ማለት ነው። አሁን እዚህ አሜሪካ ትቀጥ ያለሽ፣ አሁን እዚህ የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዳኛ እንድትሆኝስ እንዴት መረጦሽ? አንቺ ጠይቀሽ ነው? እነሱ ጠይቀውሽ ነው? እዚያ አንድ ታህም ይባላል እኔ ረዳኝ እሱ ነው። መጀመሪያ እዚህ እንደመጣሁኝ፣ ከዛ በፊት እዚህ ካናዳ ላይ በሚካሄደው ተመዝግቤ፣ ሬጅስተር የፊፋ ዳኛ ስለሆንኩኝ ላይሰንሴን አሳየኋቸው። ወዲያው ተቀበሉኝና ያው በፕሮቪንሽያል ደረጃ አስመዘገቡኝ። እና ይሄ ውድድር ከመዘጋጀቱ በፊት እዚህ ሀገር ካናዳ ላይ የሚዘጋጁ ውድድሮችን እያጫወትኩ ነበር። እና ታህ የሚባል ነበር እንደዚህ እንደዚህ ውድድር እዚህ ሀገር አለ እና ምን ይመስልሻል አለኝ። ከዛ እጫወታለሁ እመጣለሁ አልኩ። ያው የሀገር ውድድር ስለሆነ በጣም ደስ ይለኛል፣ የምፈልገው ነው። ከዚህ በፊት ያው ኢትዮጵያው ሆኜ በቴሌቪዥን ነበር የምሰማ። አሁን ደግሞ የውድሉን አጉንቼ ይህንን በማጫወት ይህም ደስተኛ ነኝ በጣም እዚህ ነው የምትኖሪው? ቶሮንቶ ወይስ ትመለሻለሽ? ኑሮሽ እንዴት ነው? ወደ እኔ አሁን እዚህ ለጊዜው ያው እዚህም አንድም የቆየሁበት ምክንያት ሕክምና ነው። ግሪን ያመኛል እና ግሪን ስለ ያመኛል እዚህ ቤተሰብ አለችኝ። እግዚአብሔር ይስጣት ፋንታ የምትባል እሷ ነው የተቀበለችኝ እስከነ ቤተሰቦቿ። በዚህ አጋጣሚ ላመሰግናት እወዳለሁ። እሷ ነች ያው እንደ ቤተሰቡ ነው ተቀብለውኝ ያው ሕክምናዬን ለረጅም ጊዜ ይፈጃል ጡንቻዬን አሞኝ ነበርና እሱን እየታከምኩኝ በዛው ትምህርት ጀመርኩ ማለት ነው። በቃ ራሴን እየተማርኩ ነው። አሁን ዲፕሎማ ነበረኝ። ዲግሪ ለመቀጠል ብዬ የዚህን ሀገር እንግሊዝኛና ማት ኮርስ ግሬድ ቱዌልቭ መውሰድ አለብህ ስላሉኝ፣ ወደ ሃይስኩል ገብቼ አሁን ግሬድ ቱዌልቭ እየተማርኩ ነው ያለሁ። አሁን አስራ ሁለት ያክፍል እየተማርኩ ነው። የእነሱን የዚህ ካናዲያን ለኮሌጅ እየተዘጋጀ ነው ማለት ነው። አሁን በዩኒቨርሲቲ ኮርስ ነው መውስደው ግን ያው ጊዜ ስለሚፈጅ ዩኒቨርሲቲ ወደ ኮሌጁ ነው መግባት ሀሳቡ ያለኝ። ምን ልታጠኚ ነው? ስፖርት እንዳይሆን ያው ከስፖርት ጋር ያው ስፖርት እኛ እንደሞኔ ይመጣል ወደ ስፖርት ገና አልወሰንኩም ግን ወይ ፊዚዮቴራፒ ነው ወይ እንግዲህ ከስፖርት ጋር የተያያዘ ነገር ለመውሰድ ነው ስጨርስ ነው እንግዲህ ሞስነ እነዚሁ ነው የምትቆዩ ወይ ኢትዮጵያ ትመለሻለሽ እንግዲህ እስካሁን ገና አልወሰንኩም ግን ያው ህክምና እንደ ጨረስኩኝ ወስናለሁ ማለት ነው ገና ያው እንግዲህ እግዚአብሔር ካለ አሁን ባለቤቴም። ይመጣል ይሄ ደግሞ አዲስ ዜና ነው። ያገባሽ ቀርቶ በደንብ ምራቅ የዋጥሽ አትመስልም። ልጅ ነሽ፣ ወጣት ነሽ። እንደው ድፍረት ይሆናል ድሜሽ የምጠይቅሽ። ችግር የለም። አሁን ወደ አሁን ሀያ ዘጠኝ ዓመቴ ወደ ሰላሳ እየገባህ። ምን ጊዜ በስንት አመትሽ ያገባሽ? በአሁን ኦልሞስት በሀያ ስድስት ዓመቴ ነው ያገባሁ። በቅርብ ነው የተጋባሽ ማለት ነው። አዎ፣ በቅርብ ነው ከባለቤቴ ጋር የተጋባ ነው። ልጅ ገና ነው እንግዲህ አሁን ሲመጣ ከእግዚአብሔር ጋር አስበናል እግዚአብሔር ይመጣል ወደዚህ ሰው አዎ እንግዲህ እግዚአብሔር ካለ ያው ፕሮሰስ ላይ ነኝ ኦርሞስት እየጨረስኩለት ነው እግዚአብሔር ካለ ይመጣል አቤል ወርቅ ነው ይባላል ባለቤቴ ማለት ጥሩ ሰው ነው እኔን የሚረዳኝ ለዚህ የሚያበቃኝ እሱ ነው አሰልጣኝ ነው አትሌቲክስ ኮች እሱም ስፖርት ሰው ነው ስፖርት ሰው ነው በዛ ላይ ዳኛም ነው እግር ኳስ መሀል ዳኛ ነው አሁን በጣም ጎበዝ ነው እሱም እንደኔ እንግዲህ ብሽ ሜዳ ውስጥ መነጋገር ይሄ ነው። አንቺ አሁን ዳኛ ብትይኝ ኖሮ ይሄን ጭፈት ለምዙ ነበር። እዚህ ደግሞ እንደ እንግዳ ነው ያለሽው። የሚገርምሽ ነው ባለቤትሽ ዳኛ፣ አንቺም ዳኛ። አዎ። እኔን አይቶ ነው የጀመረው። በነገራችን ላይ እኔ ሊደግፍ መቶ ኳሳ ይወድም ነበር እሱ የአትሌቲክስ ፓርት ላይ ነው ያለው እና እኔን ለማየት መቶ ነው በዛው በቃ እስቲ ገባ። ያው ቀላል እንዳይመስል ብዬ ስለው እኔን በማየት ገባ። ከዛው በቃ በዛው ቀጠለበት። የሚገርም ነው። አንቺ ትበልጨዋለሽ አባው በልን። አዎ፣ እሱ አንቺ ረዳት ዳኛ ነሽ፣ እሱ ግን አሁን መሀል ዳኛም ይሆናል። አሁን መሀል ዳኛም ነው ረዳትም ይሰራል። አሁን ግን በብዛት እሱ በመሀል ዳኝነት ነው እያጫወተ ያለው። ቀድሞ ሸዳ በመሀል ዳኝነት አዎ፣ ቀድሞኛ አሁን ግን እዚህ ነው ልመስ ጀምር ያለው ለይት ነው ነው ይሰከ ያው ነው ዳኝነት ረዳትም መሀልም ይገርማል። ግን ያልተለመደ አይደለም። ባልና ሚስት ጋዜጠኛ አለ ባልና ሚስት ሐኪም አለ። ባልና ሚስት አውሮፕላን አስተናጋጅ ወይም ደግሞ ፓይለት አለ። ባልና ሚስት በአንድ ሙያ መሰማራት ያለ ነው። አልቢትር ባልና ሚስት እንግዲህ ብዙ አልሰማሁም፣ ይኖር ይሆናል ግን፣ አንድ ዳኝ አንድ ጨዋታ አብራችሁ ዳኝታችሁ ታውቃላችሁ? አንድ የወዳጅነት ጨዋታ ሰጥተውናል። ትምህርት ቤት ኮተቤ ዩኒቨርሲቲ የወዳጅነት ልናጫውት ሄደን እሱ በመሀል ዳኝነት፣ እኔ በረዳት እስቲ ዛሬ እንኳን እኔ እስቲ ዳር ሆነሽ እኔ መሀል ላጫውት ብሎኝ ሄደን አጫውተናል። አብረን አዲስ አበባ ያ ኮተቤ ዩኒቨርሲቲ የወዳጅነት ጨዋታ ነበራቸው። አብረን አጫውተናል እና ፎቶም አብረን ለማስታወሻነት ተነስተናል። በጣም የሚገርም ነው። መቼም ዳኝነት እንዴት ነው አሁን እዚህ ቶሮንቶ ሰላሳ ሶስተኛውን የፌዴሬሽን በዓል ሲካሄድ በአንድ ግጥሚያ ላይ ስታጫውጪ ደጋግሚ ደጋግሜ አይቻለሁ። በጣም ጥሩ ታጫውቻለሽ። እኔ ጥሩ ላልገመግም እችላለሁ፣ ግን ብዙዎቹ እንደነገሩኝ በጣም ጎበዝ ነች፣ ጠንካራ ነች፣ ፊት ትሰጥም በስነ ስርዓት ነው የምትዳኘው ይባላል። ግን አንድ ስታጫውጪ ሁለት ቡድኖች ትንሽ ጠንከራሉና እስከ መደባደብ ደረሱ እና ከእያንዳንዱ ቡድን አንዳንድ ቀይ ሰጥተሽ ሸኘሻቸው እና ምንም አላሉ። ምንድነው እሱ? እንዲህ አይነት ነገር ብዙ ይገጥምሻል? አው ማለት ከዚህ በፊት ያው ብዙ በማልዳኝነት አልሰራውም። በደም እነቱ ለማናገር እዚህ ሀገር ከመጣው ነው በቃ ማልዳኝነት ያው ገብጭ ማጫት ጀመርኩት። ግን ያው ረዳት ሆኜ ሰዓት ያው ዳኛ የሚሰራው ነገር አያለው እና ያም የጠቀመኝ ይመስለኛል። ለዚህ እነን ማውደ ዳኛ ስገባ ያደረገኝ ያው ጥፋት ተደባደቦ ነው። በህጉ መሰረት ያው መደባደብ ያው ቀያስ ወጣልና፣ ያው ሁለቱም ለዋንጫ ለማለፍ ካላቸው አንጻር ያው ይኖራል። ይሄ ማንኛውም ውድድር ላይ የሚካሄድ ነገር ነው እና ያን ሲትዌሽን ስላየሁ ነው ሁለቱንም ቡድን በቀይ ላስወጣቸው የቻልኩት። ተጫዋቾችን ማለት ነው። በቀይ ብዙ ጊዜ ተሰጥቻለሽ? እዚህ ከመጣው ነው እንግዲህ ሶስተኛ ቀይ መስጠት ከዚህ በፊትም አንድ ተጫዋች ነበር። ያው ተጫዋች በመራገጡ ምክንያት በቀይ አስወጥቻለሁ። አሁን የዋንጫ ጨዋታ አለ። የዋንጫ ጨዋታ አሁን ትዳኛለሽ? አዎ፣ እኔ ነኝ። ዋንጫው ዘጋ ተናግሮኛል። በጣም ይገርማል። እንዴት ነው ታዲያ ተዘጋጀሽ? አዎ፣ ተዘጋጅቻለሁ። ዛሬም ያው ያረፍኩት ለዛ ጌም ጉልበት እንዲያውራኝ ብዬ ነው ከመጫወታችሁ በፊት ሜዳ ከመግባታችሁ በፊት ልምርት ታደርጋላችሁ? አለ አዎ፣ ትሬኒንግ መስራት አለብን። የግድ ነው። ቀላል አደለም። የግድ ከዚህ በፊትም ይሄ ውድድር ከመዘጋጀቱ በፊትም ቢቻል በየጊዜ ቢሰራ ጥሩ ነው። ዳኝነት እንዲ እንደሚታይ ቀላል አይደለም። የግድ ትሬኒንግ ይፈልጋል። በጣም ጠንካራ ትሬኒንግ፣ መሯሯጥ አለ። ብዙ እንዲ ቀላል አደለም። ያው ከኑሮ ካናዳ ያው ትንሽ ያው ማለት ይከብዳል። ማለት ትምህርት አለ፣ ስራ አለ እና ያ ነገር ስለሚከብ ባለኝ በተቻለኝ ባገኘው ሰዓት ትሬኒንግ እንሰራለሁ። እና ለዛም ነው አሁን ይህንን ያው ላጫወት ይቻልኩት ማለት ነው። ስታጫውቺ ግን እንግዲህ ብዙ ጊዜ እንደምናቀው ወይም እንደምናየው ዳኛን ማንጓጠጥ፣ መሳደብ አለ፣ እደባደብ የሚሉም አሉ። በአንድ ወቅት ኢትዮጵያ ዳኛ የደበደበም ተጫዋች አይቻለሁ። የከፋ ነገር ገጥሞ ሻቃል እስኪ የገጠመሽን ነገር አጫውቺ። እስከዛሬ ብዙ የገጠመኝ የለም፣ ግን ዳኛ ይናገራል እንደዚህ አታይም ወይ ምንድን ነው ያሰ ብዙ ያው ጭቅጭቅ፣ ስድብ ይኖራል ግን ያው እኔም ተጫዋች ስላለፍኩኝ ተጫዋች ስሜታዊ ነው የሚሆነው ሜዳ ውስጥ ሲገባ አይቆም። ሲወጣ ግን ይቅርታ ምናም ይለሃል። ያን ስለማቅ ተጫዋች ሆኝ ስላለፍኩኝ አንደርስታንድ አረጋቸዋለሁ ተጫዋቾቹ ማለት ነው። እና ግን ያው እነግራቸዋለሁ ማድረግ እንደሌለባቸው ያው ሲሳደቡም፣ ስድብ ቀይ ነው። ስድብ ቀይ ነው ማለት ስድብ ቀይና ጥቁር አለ እንዴ በቀይ ካርድ ለማለት ፈልጌ ነው። እንዴ እንደሱ ለማለት አላልኩም። የእኔና የትርሃስ ወግ ረዘም ያለ ነው አሉላ። ስለዚህ በሚቀጥለው እናቀርበዋለን ቀሪውን። አሁን ወደሚቀጥለው ፕሮግራም እንለፍ። sukanana keshi zare Hello.

እንግዲህ የሙያ ነገር ከተነሳ የስነ ጥበብ ሰዎች ናችሁና ቀደም ብሎ በቀለ እንደገለጽከው ከኅልፈተ ሕይወታቸው መቃረቢያ ድረስ ስራ ያላቆሙ ከስዕልና ከብሩሽ ያልራቁ ሰው ናቸውና ከስራዎቻቸው ጎላ ጎላ ያሉትን እናስታውሳለን። በትውፊታዊነት የሚገለጸውን ያን የቀደመ የኢትዮጵያ ስነ ጥበብ ዘዴ ከዘመናዊ የአሳሳል ጥበብ ጋር በማዋሃድም ስማቸው ይነሳል። እስኪ ስለሳቸው ክህሎት በቀለ አንሳለን። ትምህርት ቤቱ አካባቢ ሲያስተዋውቁ ትምህርቱን ሲጀምሩ ምን አይነት ትምህርት ነበር ያስተምሩ የነበረው? በተለይ ከአሜሪካን ሀገር ከተመለሱ በኋላ በዘመናዊም ስነ ጥበብ ተክነው ስለሆነ የመጡት ያንንም የመግፋት እድል እንደሰጣቸው ይነገራል። እንግዲህ በዛን ጊዜ ከነበረው እንደምንሰማው በተለይ ታደሰ መስሎ ደጋግሞ እንደሚናገረው ውሃ ቀለም ያስተምሩ ነበረ። ውሃ ቀለም ጥሩ አድርገው ይሰሩ ነበረ። እንዳልከው ሺካጎ ትምህርት ቤት በዛን ጊዜ ዘመነኛ የሚሰጥበት ሰዓት ነው። ያንን ተምረው መጥተዋል። ስራዎቻቸው ጥሏቸው የሄዱትን ስራዎች ስትመለከት ሁለት አይነት ምናልባት ወደፊት የሚያጠኑባቸው ሰዎች ቁርጥ ያለ ጥንቅቅ ያለ ነገር ይጽፉልን ይሆናል። ነገር ግን ከስራዎቻቸው እንዲሁ እንደ ባለሙያ ስትመሰክር ሁለት አይነት ስራዎችን ታያለ። አንደኛው በየአብያተ ክርስቲያኑ የሰሩት በራጉዌል በቅድስት ስላሴ በጊዮርጊስ በአሜሪካ ሀገርም እንደዚሁ ቅርብ ጊዜ ሰርተዋል እንደምታስታውሰው በናዝሬት እንደዚሁ ቅርብ ጊዜ የሰሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያ እንግዲህ ቀኖና የራሱ ህግጋት አሉት የራሱ ፍሬም አለው ከዚህ አስተጣም ከዚህ እንደዚህ የሚባል አሰራር ስርዓትና ህግ አለው በዚያ መሰረት የሚሰሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትውፊታዊ ስዕል ነው። በሌላ በኩል ቅድም እንደጠቀስከው አንተ አሁን ቤታቸውም ያለ በልጃቸውም ቤት የተቀመጠ እንደዚሁ ለኤክስፖዚሲዮን ሄዶ ኮሎኒ የሚገኘው ስብስብ ውስጥ ያለውን ስራ ስትመለከት የሺካጎ ትምህርት ቤት ዘመናዊ አሻራ እና እሳቸው የሚወዱት እና የሚያከብሩት የኢትዮጵያ ትውፊታዊ የቀለም ቅብ አሰራር ሁለቱ ሆን ተብሎ ተዋህዶ የተቀመረ ቁጥር ስራ ታገኛለህ። ፖርትሬዎች ነው በብዛት የሚሰሩት። ከመልክዓ ምድር ይልቅ በዚህ የሰው ምስሎች አሉ። ቤታቸው ካሉት ውስጥ በጣም አንዱ ሰው የመስል ሰው ዶክተር ኦቶ አንድ ሐኪማቸው ይመስለኛል እነዚህ እነዚህ የመሳሰሉ ሰዎች አሉ። ፖርትሬዎች በብዛት ሰርተዋል። እዚያ ውስጥ ታያለ የዘመናዊው የሽካጎ ትምህርት ቤት አሻራና የኢትዮጵያ ትውፊታዊ የቀለም ቅብ አሰራር ሁለቱ ተተዋህደው ተቀምረው ያመጡት አንድ ነገር እንዳለ ትመለከታለን። እንግዲህ ስራ በዚህ በግል ስቱዲዮ ውስጥ ያሳለፉት ጊዜ ከዚህ ውጪ አብዛኛውን ጊዜ የወሰደባቸው በእኔ ግምት እንግዲህ ትምህርት ቤቱን በመመስረት ትምህርት ቤቱን በማካሄድ ልክ እንደ ባለስልጣንና እንደ ስራ አስኪያጅ ሳይሆን እንደ አባት እንግዲህ አታሚ ለበደንብ ዝርዝሩን ቀርቦ ያውቀዋል፣ ከኔ የተሻለ እንደ አባት ሆኖ ጸጉር መቁረጫ ትምህርት ቤት ሲያልቅ ወደ ቤት መሄጃ፣ እዛ ሲራቡ መቢያ በጻፊያ ሲያጡ ምናምን እንደዚህ ገንዘብ የሚያወጡ ልክ እንደ አባት ሁነው ጭምር ነው የግል ጉዳያቸው ሆኖ ሙሉ ጊዜያቸውን ሙሉ ጥሞናቸውን ወስዶ ነው ያ ትምህርት ቤት በሳቸው ሲተዳደርና ሲካሄድ የነበረው እና አብዛኛውን ጊዜያቸውን እንደወሰደ ገምታለሁ። በሌላ በኩል የሰአሊና የአርበኛ ቤተሰብ ሆነ ናፍሩይ ጎታቸው እና በሳቸው አካባቢ እንግዲህ ቤተሰባቸው እንደምታውቀው የአርበኛና ሰአሊነት አንድ ላይ ያለበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት በማህበራዊ ጉዳይ ውስጥ በግል በሞራላዊ ዲስፕሊናቸው ውስጥ አለ እና እንደዚህ አይነት ግለሰብ ናቸው። እንግዲህ በቀለ በጀመረው ገፋ አድርግልን ፕሮፌሰር አቻሜለ የትምህርት ቤቱን ጅማሮም የምታስታውሳቸውን ገጠመኞችም ካሉ ታዋድድልናለ። እግረ መንገድህንም ስራቸው እንዴት ይታያል እንደ ነጥበብ መምህር፣ አንተስ እንዴት ነው የምታየው? እንዴት ነው የሚነበበው ስራቸው በእውነቱ በአስራ ዘጠኝ መቶ ሀምሳ አካባቢ የተመሰረተው የኪነ ጥበብ ትምህርት ቤት የእሳቸው ፍላጎት ዘመናዊ የሆነ ትምህርት ቤት ለማቋቋም እንደነበረ እና እሳቸው ትምህርት ቤቱን ካቋቋሙት በኋላ ኢንፋክት ምናልባትም በጣም የሚያስደንቀው የትምህርት ቤቱ መከፈት ከንጉሱ ልደት ቀን ጋራ የተያያዘ ነበረ። በሐምሌ አስራ ስድስት ማለት ነው። በአስራ ዘጠኝ መቶ ሀምሳው እና በዚያን ወቅት ትምህርት ቤቱ ከመቋቋሙ በፊት እሳቸው ራስ ደስታ ግቢ ያቋቋሙት የራሳቸው የሆነ ትምህርት ቤት ነበረ። ትምህርት ቤቱ በየሳምንቱ ተማሪዎች ሀይ ስኩል አካባቢ ያሉ እየዞሩ እኔ አሁን የስዕል ትምህርት ስለማስተምር ፍላጎት ያላችሁ እየመጣችሁ ልትማሩ ትችላላችሁ ብለው በየቦታው እየሄዱ አስተዋውቀዋል። ያንን የሰሙ ተማሪዎች በወቅቱ መጥተው ትምህርት ጀምረው ሁለት ዓመት ባልሞላ ጊዜ ውስጥ ተማሪዎች የሰሯቸውን ስራዎች መርጠው አንድ አውደ ትርኢት አድርገው እዚያ ትርኢት መካከል በዛን ወቅት ወደ ሰባ ስምንት ሺ ብር የሚሆን መሸጥ ችለዋል። ይህም የንጉሳውያን ቤተሰብ እንዲሁም ደግሞ አምባሳደሮች እና ሚኒስትሮች በተገኙበት በተደረገ ትርኢት ነው። እዛ ላይ ዲስኩር አድርገው በኢትዮጵያ ውስጥ የትምህርት የኪነጥበብ ትምህርት አለፈው ትልቅ ባህላችንና የታወቀ የኪነጥበብ ያሳየነው እድገት መቀጠል ስላለበት፣ እኔም ትምህርት ቤት ማሰማ ማሰራት ስለምፈልግ የተማሪዎችን ስራ ብዙኝ ብለው ባገኙት ገንዘብ በቀጥታ ወደ ንጉሱ ይዘው ሄደው ንጉሱን እንግዲህ ይኸው በራሴ ትጋት የእናህል ገንዘብ መሰብሰብ ችያለሁ እና እርሶም ጨምረው አንድ የኪነት ወቅ ትምህርት ቤት እንዲከፈት ያድርጉልኝ ብለው ባቀረቡት አቤቱታ በወቅቱ ትምህርት ሚኒስቴር ውስጥ የነበሩ ከበደ ሚካኤል ተጠርተው ወደ መቶ ሀምሳ ሺህ የሚሆን ብር ተጨምሮበት ነው ይሄ አዲስ እኛ የተማርንበት የኪነት ወቅ ትምህርት ቤት የተቋቋመው። ይሁንናም ለማስተማሪያ ዕቃ እንዲሁም ደግሞ አስተማሪ በወቅቱ የተዘጋጀ ስላልነበረ እሳቸውና ምናልባትም አንጋፋ ሌላ ሰዓሊ የነበሩ አቶ ይገዙ ብስራት የሚባሉ ሁለቱ ብቻ ነበር የሚያስተምሩት። ነገር ግን በቂ አለመሆኑን ስለተረዱ በየኤምባሲው እየዞሩ እየጠየቁ የኪነ ጥበብ አዝማሚያ ያላቸው የውጭ ሀገር ሰዎች በሚመጡበት ጊዜ ወደ ትምህርት ቤቱ መጥተው እንዲያስተምሩ አደራ እያሉ እየጠየቁ የተወሰኑ የጀርመን እንዲሁም ደግሞ የአሜሪካን አስተማሪዎች፣ እንዲሁም የጣሊያን አስተማሪ የነበሩ ዶክተር ራዘር ሚስተር ቪንቸንሶ ፉሞ የሚባሉ ተግባራዊ ትምህርት ቤት ያስተምሩ የነበሩ ጣሊያን፣ በዚያ መልክ ነው በብዛት የነበሩት። እንደውም በመጀመሪያ አካባቢ ከአቶ ይገዙ ብስረት እና አቶ አለፈ ፈለገ ሰላም ሌላ የውጭ ሰዎች ነበሩ የሚያስተምሩ። እኔ በገባሁበት ጊዜም ቢያንስ ወደ ሶስት የሚሆኑ ሮምፓግ ሳይለር ዴትንበርግ እንደዚህ የሚባሉ የነበሩ ጀርመናውያን። መልካም የዛሬው የአዲስ አበባ ዩኒቨርስቲ የአለ የስነ ጥበብና የዲዛይን ትምህርት ቤት የቀድሞ የአዲስ አበባ የስነ ስዕል ትምህርት ቤት ቆርቋሪ አቶ አለ ፈለገ ሰላምን ህይወትና ስራቸውን የምንዘክርበት ውይይት ነው። አቶ በቀለ መኮንንና ፕሮፌሰር አቻሜለህ ደበላ ሙያም የቅርበትም እውቀታችሁን ያጋራችሁን የአቶ አለ ፈለገ ሰላምንም የህይወት ተሞክሮ ሆነ ሌሎች ተዛምደው የሚነሱ ቁም ነገሮች ለመካፈል ብዙ ሰዓት እንደሚጠይቅ እረዳለሁ። ቀደም ብሎ በተነሱ ዛሬ በሚያነጋግሩ አንዳንድ ጭብጦች ላይም ተመሳሳይ ውይይቶችን መልሰን እንደምንጋብዛችሁ ተስፋ አድርጋለሁ። ለዚች ምጥን ዝግጅት ለጊዜያችሁ ጊዜያችሁ አመሰግናለሁ። እግዜር ይስጥልኝ። በጣም እናመሰግናለን። ወደ አዲስ አበባ ተጉዘን የንጉሴ አክሊሉን መስኮት ልናንኳኳ ነው። ሰላም ንጉሴ

ማፈር እንዴት አልቻሉም እንዲ የሚሉ ሰዎች ይገርመኛል። ግድ እንዲላቸው የማድረጉን ነገር እኛ መሳና ሰልስ መበርታት ያለብን ነው። ይኸው አልፎም አለፍአልፎልሁም በጨዋታውም ቢመጣ ቁም ነገሩንም እናስከትላለን። ለሁሉም ከፊታችን ሐምሌ ሀያ ዘጠኝ ቀን ሁለት ሺህ ስምንት ዓመተ ምህረት ጀምሮ ዓለም ትኩረቱን ሰላሳ አንደኛው ኦሎምፒያድ ላይ ያደርጋል። ብራዚል ሪዮ ዴ ጄኔሮ። ኢትዮጵያም በዚህ ውድድር ትካፈላለች። በነገራችን ላይ የኢትዮጵያ ኦሎምፒክ ስፖርት ውድድር በቅርብ እንደ ተጀመረ ተደርጎ የሚነገረው ሁሉ ትክክል አይደለም። ስልሳ ዓመት ሆኖታል። ስልሳኛው ዓመት የወርቅ ኢዮቤልዩ ዘንድሮ ነው። ኢትዮጵያ በኦሎምፒክ ስፖርት መካፈል የጀመረችው በሺህ ዘጠኝ መቶ አርባ ስምንት ዓመተ ምህረት ነው። ቢያንስ ቢያንስ ቢያንስ በጋዜጣዊ መግለጫ ደረጃ እንኳ መነሳት ነበረበት። ይህም ደግሞ ጥሩ ታሪክ አለው። የዛሬ ስድስት ዓመት ስመጥሩ ብስክሌተኛ ገረመው ደንቦባ በብስክሌት ስፖርት መወዳደር ስለፈለገ ለቀዳማዊ አጼ ኃይለሥላሴ ሀሳቡን ለማቅረብ ፈልጎ በደብረ ዘይት መንገድ እሁድ እሁድ ይንቀሳቀሱ ነበር እና ወደ ደብረ ዘይት ለመሄድ ከአዲስ አበባ ማመልከቻ ጽፎ የጻፈውን ማመልከቻ ትልቅ እንጨት ላይ አድርጎ ወደ ላይ አድርጎ ሙሉ የስፖርት ልብሱን ለብሶ በዛ በደብረ ዘይት መንገድ ብስክሌቱን በቀኝ እጁ መሪውን ይዞ እያሽከረከረ፣ በግራ እጁ ደግሞ ደብዳቤውን ይዞ ሲሄድ መንገድ ላይ አይተውት የተለመደ ነው እና ይቆማሉ። ምንድን ነው ይሉታል። መስኮት ከፍተው ያነጋግሩታል። ግርማዊ ጃንሆይ ሆይ በኦሎምፒክ ስፖርት ላይ መካፈል እፈልጋለሁ ይላቸዋል። እሳቸውን ትችላለህ ወይ? ይሉታል። አዎ ይላቸዋል። ማክሰኞ እለት ቀጠሮ ይሰጠውና ዙፋን ችሎት እንዲቀርብ ይደረጋል። እሳቸው ዙፋኑን አስችለው ከጨረሱ በኋላ አቅርበው ያነጋግሩታል። ተፈቅዶልሃል ይሉታል። በዚህ አይነት መልክ ነው የተፈቀደው። ንጉሰ ነገስቱ ደግሞ ይህን ሲፈቅዱ በሺ ዘጠኝ መቶ አስራ ስድስት አመተ ምረት አውሮፓን ሲጎበኙ የፈረንሳይን ኦሎምፒክ አይተው ነበር እና እንግዲህ ለገረመው ሲፈቅዱለት ከሰላሳ ሁለት አመት በኋላ መሆኑ ነው። በዛ መሰረት እንግዲህ እነገረመው ሜልቦርን አውስትራሊያ ሄደው ተወዳድረዋል። የኦሎምፒክ ስፖርትን በኢትዮጵያ የጀመሩ እነቀነኔሳ እነማሞ እነ ሀይሌ ገብረስላሴ ሳይሆኑ አበበም አልደረሰም በዚያ ጊዜ ማሞ ወልዴ ባሻ የፈለቀና ገረመው ደንቦባ ሌሎችም ነበሩ የእነ አቶ ይድነቃቸውም የስፖርቱ መሪዎች እገዛ ከፍተኛ ነበረና በዚህ አይነት ነው የኦሎምፒክ ስፖርት ኢትዮጵያ ውስጥ የተጀመረው የሄዱበትም ዳኮታ አውሮፕላን ነበር፣ ዕቃ መጫኛ። የኢትዮጵያ አየር መንገድ በዚያን ጊዜ ገና ከተቋቋመ አስር እና አስራ አምስት አመት ቢሆነው ነው እና በዕቃ ማጓጓዣ አውሮፕላን ሰባት ቀን ሙሉ አየር ላይ ተጉዘዋል። ምናልባትም በዓለም ታሪክ አየር ላይ በአውሮፕላን በመቆየት ረገድ እነዚህ በሺ ዘጠኝ መቶ አርባ ስምንት ዓመተ ምህረት ወደ ሜልቦርን አውስትራሊያ የሄዱት ስፖርተኞች ነገረመው በዓለም የመጀመሪያው ሊሆኑ ይችላሉ ብዬ አስባለሁ። ሰዎች ሌላ ደግሞ አስተያየት ካላቸው ቢሰጡበት ጥሩ ነው። ገረመው ይህን የዳኮታ ታሪክ እንዲህ ያስታውሰናል። ደርሶ መልስ ጉዞ እጅግ በጣም ዘግናይ፣ ለእኛ ብቻ ሳይሆን ለፓይለቶቹ። ከዛ መልስ በእውነቱ ንጉሱ የሰለሞንና የቀዳማዊ ስላሴ ይሻል የሸልሟቸው አሁን በሕይወት አሉ። ያንን በረሃ በዛ በሞተ አውሮፕላን ደርሶ በመምጣታቸው ልዩ ሽልማት ተሸልሟል። እስከ ዛሬም በተሳፋሪ ወይም በአውሮፕላን ተሳፋሪ የእኛን ሪኮርድ በሰማይ ቆይታ ያደረገ አንድም ዜጋ እንደሌለ በእርግጠኝነት ለመናገር እችላለሁ። ግን ያ ትዝታ እስካሁን በርንዴት እንደከፈትን የኢትዮጵያ ስፖርት ኮሚሽን በስፋት ለሕዝቡ እንዲያውቅ አለማድረጉ በእኔ ብቻ በአንድ ሰው ይችን ገለጻ መቅረቡ ያሳዝናል። ነገ ላልኖር እችላለሁ። ይህ ታሪክ ግን አይገኝም። ጸለም ይላል። አሁን በተዘበራረቀ ስላበበ ገለጻ ብዙዎች ያቀርቡት አያለሁም። እኔ ስላበበ ቶኪዮ ስንወዳደር ኦፕሬሽን እንዴት እንዳደረገ በሀያ ስምንት ቀን ውስጥ ነው ለውድድር ለኦሎምፒክ የበቃው። አሰልጣኙ ሜጀር ሞሪኒስ ካንን ልምምር ላይ አበበ ወጋኝ አለ። ወዲያው ሲመረመር ትርፍ አንጀት መሆኑ ታወቀ። በራሳቸው ፊርማ በራሳቸው አላፊነት ወዲያው በአስቸኳይ ኦፕሬሽን አስደረጉት። ወዲያው ተጠገነ። ከተጠገነ ከስምንት ቀን በኋላ ከሆስፒታል ወጣ። ውድድሩ ደርሷል። አበበ ታምረኛ ሰው ስለነበረ በእንደዛ አይነት ኦፕሬሽኑ ጨርሶ ሳይድን ትንሽ ዱብ ዱብ ማለት ጀመረ። ሲቃረብ ረዘም ያለ ልምምድ አደረገ። በእንደዛ አይነት የዓለምን ስፖርተኞች ተወዳድሮ ያሸነፈ ተፈኪ የሌለው ጀግና ኢትዮጵያ ነው። ለኦሎምፒክ ስፖርት ለዘንድሮ ተወዳዳሪዎች ሁሉ መልካም ዕድል እንዲገጥማቸው እንመኛለን። የዛሬው የኦሎምፒክ ታሪክ ወደፊት በሰፊው እንዲወሳ ከተፈለገ ትናንትን መዘከር የግድ ይላል። ስለዚህ ታሪክን እናስታውስ። በኢትዮጵያ የኦሎምፒክ ስፖርት ውድድር ታሪክ የተጀመረው የዛሬ ስልሳ ዓመት ነው። በዚሁ የዛሬ ዝግጅቴን አጠናቅቃለሁ። በሚቀጥለው ጊዜ እንገናኝ። ደህና ነው። እንግዲህ ለዛሬ የቀረን እስከ ማጠቃለያ ወሬ የሚያዳርስ ዜማ ብቻ ይሆናል አሉ። አንድ ማስታወሻ አለን ታዲያ። እንደ ዘወትሩ ሁሉ ዛሬ ድምጻችሁን ባናሰማም፣ የተከበራችሁ የራዲዮ መጽሔት ተከታታዮች ባቀረብናቸው ዝግጅቶችም ሆነ ቢቀርቡ የምትሏቸው ላይ ጻፉልን፣ ደውሉ። ስልካችን 2022059942 የውስጥ መስመር 14 ኢሜይል ለሚቀናችሁ ወርን አት ቪኤ ኒውስ ዳት ካም ብላችሁ ተከትቡልን፣ አላችሁ ደብዳቤው ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ብላችሁ የራዲዮ መጽሔት አዘጋጆችን አትርሱ። 330 ኢንዲፔንደንስ አቬኒ ሳውስ ዌስት ዋሽንግተን ዲሲ 20237 ላኮልን። አሁን እንግዲህ ወደ ስንብቱ ዜማ እንለፍ። i'm <laughs> እንደምናመሻችሁ። ለማጠቃለያ ዜናዎቹ ሄኖክ ሰማግዜር ነኝ። በሶማሊያ መዲና ሞቃዲሾ በዛሬው ዕለት በደረሰ የደፈጣ ጥቃት ሰባት ጥቃት ፈጻሚ ታጣቂዎችን ጨምሮ 13 ሰዎች መገደላቸውን ባለሥልጣናት አስታወቁ። የደቡብ ሱዳን አማጽያን ዓለም አቀፉ ማኅበረሰብ አዲስ ለተሾሙት የሀገሪቱ ምክትል ፕሬዚዳንት ታባን ደንጋይ እውቅና እንዳይሰጥ አሳሰቡ። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በሳምንቱ መጨረሻ በምረጡኝ ዘመቻዎችና በቅራኔዎች ተሞልቶ አልፏል የሪፐብሊካኑ እጩ ዶናልድ ትራምፕ አንድ በኢራቅ ህይወቱን ያጣ ሙስሊም አሜሪካዊ ወታደር የከፈለውን መስዋዕትነት ለአንድ ሺህ ሰዎች ስራ በመፍጠሬ እኔም መስዋዕትነት ከፍያለሁ ሲሉ የሰጡት አስተያየት ውዝግብ ፈጥሯል በደቡብ ዩናይትድ ስቴትስ ኦስትን ቴክሳስ ከተማ በአንድ የመዝናኛ ስፍራ በደረሰ የተኩስ ልውውጥ አንድ ሰው ሲገደል ሌሎች ሶስት ሰዎች ቆስለዋል። በፈረንሳይና ጣሊያን የሚኖሩ ሙስሊሞች የእሁድ ቅዳሴ ላይ ሲካፈሉ ውለዋል። የእስልምና እምነት ተከታዮቹ በቤተ ክርስቲያናቱ ለቅዳሴ የተሰባሰቡት አንድ አክራሪ ጅሃድ ፈላጊ የካቶሊክ ቄስን በ11ኛው ክፍለ ዘመን በተሰራ ቤተ ክርስቲያን ውስጥ ከገደለ በኋላ ነው። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። የአሜሪካ ድምፅ ራዲዮ የራዲዮ መጽሔት ዝግጅት ዘወትር እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገሰኛው ከምሽቱ ሶስት ሰዓት በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር፣ የፕሮግራሙ አዘጋጅና አቅራቢዎች አዲስ አበበና አሉላ ከበደ በዚሁ እንሰናብታለን። ሰላም ደህና